The voice of a man የትግራይ ተወላጅ ዩኒቨርሲቲ ተማሪዎች ለደህንነታችን እንሰጋለን ሲሉ ወደ ሌሎች የሀገሪቱ ዩኒቨርሲቲዎች በተለይ ወደ አማራ ክልል አንሄድም፣ እዚሁ ክልላችን ውስጥ እንመደብ ሲሉ በቅርቡ መቀሌ ከተማ ውስጥ ሰላማዊ ሰልፍ ማካሄዳቸውን አስመልክቶ የደረሰን ዘገባ በትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ወይዘሮ ሀረግዋ ማሞ ስለዚሁ ተጠይቀው በቂ ዝግጅት ስለተደረገ የሚያስፈራ ምክንያት የለም ማለታቸውን ጠቅሶ አለም ፍስሐ ተከታዩን አድርሶናል። ይህ መፈክር ሰብህ ድር ሲቪል ሶሳይቲ ማህበር የትግራይ ተወላጆች የዩኒቨርሲቲ ተማሪዎች በክልላቸው እንዲማሩ በጠራው ሰላማዊ ሰልፍ ከነበሩት መፈክሮች የተወሰደ ነው። ጥቅምት 18 2011 ዓ ም በመቀለ ከተማ ከጠዋቱ አራት ሰዓት አካባቢ የተካሄደው ሰላማዊ ሰልፍ የሰብድር ሲቪል ሶሳይቲ ማህበር ቦርድ ሰብሳቢ አቶ መሐሪ ዮሐንስ የትግራይ ተወላጆች የዩኒቨርሲቲ ተማሪዎች የህግ የበላይነት የማያረጋጋጥባቸውና ሰላም በሌለባቸው አካባቢዎች ሄደው ጥቃት እንዳይፈጠርባቸው ለመከላከል በክላቸው እንዲማሩ ድምጻችን እያሰማን ነው ሲሉ፣ የትምህርት ሚኒስቴር ኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ደግሞ ምንም የሚያሰጋ ነገር የለም በሰላም መማር ይችላሉ። ምክንያቱም እየተደረገ ያለ ነገርና የአካሄድ ነው ዝግጅት የሚያመለክተው ሰላማዊ የሆነ የመማርና ማስተማር ሂደት በሰላም እንደሚቀጥል የሚያስችል ነው ብለዋል። ሰልፉ ከረማናት አደባባይ ወደ ትምህርት ቢሮ፣ ከትምህርት ቢሮ ወደ ሃውዜን አደባባይ ከሀውዜን አደባባይ በዚህ ስላሴ አደባባይ አድርጎ ወደ ሮማናት በመድረስ የተጠናቀቀው ሰልፍ የማህበሩ ሰብሳቢ አቶ መሐሪ ዮሀንስ አላማው እንዲህ ገልጽታል። አላማው የሰልፉ የዩኒቨርስቲ ተማሪዎች ላለፉት ሶስት ሁለት አመታት ጥቃት ደርሶባቸዋል። የትግራይ ተወላጅ በተለያዩ አካባቢዎች። ስለዚህ በእንደዚህ አይነት ጥቃት ውስጥ መማር ስለማይችሉ አሁንም ይሄንን ጥቃት ይቀራል ብለን ስለማናስብ መንግስት ወይ ህግ የማስከበር አቅም አለው ብለን ስለማናምን ነው፣ ሰልፍን የጠራ ነው። ስለዚህ በእንደዚህ አይነት ሁኔታ ቢያንስ ህግ እስኪከበር የህግ መንግስት ህግ የማስከበር አቅሙ እስኪደላደር ድረስ ተማሪዎች በየክለቻቸው መማር አለባቸው ብለን እናምናለን። ይህንን ጥያቄ የኛ ብቻ ሳይሆን ተማሪዎችን በተደጋጋሚ እያቀረቡት ነበረ። ለክልል መስተዳድሮች አቅርበውታል፣ ሰሚ አላገኙም። ምክር ቤትም ተነስቶ ነበር ተብለዋል፣ ሰሚ አልተገኘም። ስለዚህ እኛ እንደ ሲቪል ሶሳይቲ በመነት ጥቃት በመነት ዙሪያ ወይ በመነት መነሻ አድርገው የሚነሱ ጥቃቶች መከላከል አንድ አላማችን ስለሆነ ተማሪዎች በመነት በተቻለችው ምክንያት የትግራይ ተማሪዎች ወጥ የተለያዩ አካባቢዎች ሄደው በተለይ ደግሞ ሰላም በሌለባቸው አካባቢዎች ወይ ደግሞ የህግ የበላይነት በሌለባቸው አካባቢዎች ሄደው ጥቃት እንዳይደርስባቸው ለመከላከል ነው እና የመከላከላ ብለላ ያስተምሩ አንድ መንግስት በእንደዚህ አይነት ቱርሞይል ወይ ደግሞ የህግ የበላይነት በጠፋበት ጊዜ ተማሪዎች በየክለቻቸው ቢማሩ ቢያደርግ የተሻለ ነው ብለን እናምናለን ይህን ማድረግ ከተካቃተው አትሊስት ፍሬሽ ተማሪዎቹ በየክለቻቸው ምደባ ወጥቷል እሱ ዝርዛት ያለንም ግን በየክለቻቸው ቢማር የተሻለ እንትን ያገ ሰላምና መረጋጋት ይመጣል ብለን እናምናለን ስቲል የሄዱ ተማሪዎች ሳይኮሎጂካል ፕሬዠር ውስጥ ነው ያሉት እየደወሉ ነው ከተለያዩ አካባቢዎች ጫና ውስጥ ነው ያሉት በተለይ አማራ ክልል ያሉት ማለት ነው ስለዚህ እኛ እነዚህ ተማሪዎች ህጻናት ናቸው፣ በጣም ወጣቶች ናቸው። በእንደዚህ አይነቱ ጫና ውስጥ ሆነው ትምህርታቸው መከታተል ይችላል ብለን ምናምን ከዛ ደግሞ በአካባቢው ሁሌም የህግ ጥሰት ሲፈጸም ወይም ደግሞ ሰላም ሲደፈርስ እነሱ ላይ ነው የሚያርፈው ጥቃቱ። ሆስቴጅ ይዟቸዋል እና ይህንን ለማስቀረት ነው ሰልፍ የጠራ ነው። ባለፉት ሁለትና ሶስት ዓመታት በአማራና በኦሮሚያ አካባቢ በሚገኙ ዩኒቨርሲቲዎች ያጋጠመ ችግር ዛሬም እንደማይደገም ዋስትና የለንም በሚል መፈክር ታጅቦ የተካሄደ ሰልፍ በሰላም ተጠናቀዋል። ሰልፉ የትግራይ ዩኒቨርሲቲ ተማሪዎች ህይወት ያሳስበኛል፣ ተማሪዎች ትርጉም የሌለው መስዋዕትነት መክፈል የለባቸውም በሚል መፈክሮች ታጅቦ ነው የተካሄደው። የሰብ ህድር ሲቪል ሶሳይቲ ማህበር ቦርድ ሰብሳቢ አቶ መሀር ዮሐንስ ከዚህ ሰልፍ የሚጠብቁትን እኛም እንግዲህ መንግስት አስተሳሰቡን ይቀይራል ብለን እንደምናስቡ ሰልፍ አላማ መንግስት ሀሳቡን እንዲቀይር ጫና መፍጠር ነው። ሌላ አላማ ያለው ያው መንግስት በዚህ ሰልፍ ሀሳቡን ካልቀየረ ሌላ ሌላ እንትን እንሄዳለን፣ እንደዚሁ ትግላችን እናጠናክራለን ማለት ነው። እና ፎር ሹር ደግሞ መንግስት ይህንን አይቶ ለተማሪዎች ጥበቃ ያደርጋ ወይ ደግሞ እያ እያልነው እንዳለ ነው ዲማን እንደምናደርገው አስቸጋሪ ከሆነ አካባቢ ወደ የክልሎቻቸው ሪሎኮት ያደርጋቸዋል ብለን እናስባለን። ሊመድባቸው ወደ የክልሎቻቸው ይመድባል ብለን እናስባለን። ይሄንን ካልሆነ ጥቃት ላይ ከተፈጸመ ስቲል ትግላችንን እንቀጥላለን። በሰልፍ መካከል ያገኘሁት ተማሪ ሀብታም ወልዳይ በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች የሶስተኛ አመት የኢኮኖሚክስ ተማሪ ነው። አስተያየቱ እንዲህ ይገልጻል። እኔ የወጣበት ምክንያት በዛ በኦሮሚያ ክልል ላይ ብዙ ግፋትና ብዙ ትግራይ በመሆኔ ብዙ ግፋት ስለደረሰብኝ፣ እንደውም ለእኔ ለመግደል ብዙ ጥረት እያደረጉ ስለነበሩ በቃ ከመሞት እዚህ ላይ ይሳለኛል፣ እዚህ ሀገሬ ላይ እንትን ትግራይ ዩኒቨርሲቲ፣ ሰላም ያለበት ቦታ እየተማርኩ ቢኖር ይሻላል ብዬ ነው። በጣም የሚያሳዝን ነው። ሁለት አመት ተምሬ እንዳልተማርኩ ነው የሆንኩት ማለት ነው። ካላስገቡኝ በቃ እንዳልተማረ ሰው እኩል ሁኜ እኖራለሁ ማለት ነው። እኔ ውስንኩበት ውሳኔ በቃ ካስገቡኝ አስገቡኝ፣ ካላስገቡኝ ደግሞ በቃ የቤተሰብ ሸክሙኝ የመኖር ብቻ ነው። እንዲሁም አራተኛ አመቱም አለ። እኔ የማውቃቸው ያለ ዩኒቨርሲቲ 16 ምናምን ጦርቶ ያለው ዩዱ ስላሉ በቃ ይሄ ችግር አይቶ ይረደናል ብዬ ነው የማስበው። እሁድ ለተካሄደው የዩኒቨርሲቲ ተማሪዎች ሰልፍ ማብራሪያ ለማግኘት ወደ ትምህርት ሚኒስቴር በመደወል የኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ማብራሪያ ደግሞ እንዲህ ይላል። በየክልሉ ያሉ መቀመጫቸውን ክልል ላይ ያደረጉ የከፍተኛ ትምህርት ተቋማት ደግሞ ተጠሪነታቸው ለፌዴራል መንግስቱ ነው። ፌዴራል መንግስቱ ደግሞ የከፍተኛ ትምህርት ተቋማትን ሕልውና የመጠበቅ ብሎም ደግሞ እዛ ውስጥ የሚማሩ ተማሪዎችን ደግሞ ሰላማቸው እንዲጠበቅ የማድረግ ስራን ኃላፊነትን ስላለበት ይሄንን ስራውን ለመስራት ከዩኒቨርሲቲው መቀመጫ ያደረጉባቸው ክልሎች ጋር ከመንግስታቱ ጋር በህብረት ለመስራት መንግስታትን ሰፊ የሆነ ስራ እየሰሩ እንዳለ መረጃ አለን። በተመሳሳይ ያላቸውን ዝግጁነት ራሱ ምን እንደሚመስል የእያንዳንዱ የክልል መንግስታት ለህብረተሰቡ እየሰሩ ያሉትን ስራ በደንብ ሊገልጹ በሚገባ መልኩ እንዲገልጹ ተደርጎ ገልጸዋል። በተመሳሳይ ከመግለጽም ብቻ አይደለም ስራም ራሱ እየሰሩ እንዳለም ጭምር ኮማንድ ፖስት ተቋቁሞ የሱፐርቪዥን ስራም ተወጥቶ እየታየ ያለ ስለሆነ በአሁኑ ሰዓት በጣም በርካታ ተማሪዎች እኮ ከመቀሌም ከአዲግራትም ወደ ሌላ ዩኒቨርሲቲ የተመደቡ ተማሪዎች እኮ ይሄ እየገቡ ነው ያሉት። ሌላውም ዩኒቨርሲቲ ሌላው ክልል ላይ ያሉ ዩኒቨርሲቲዎች የክልል ተወላጅ ብቻ ሳይሆን ከዛም ውጭ ያሉ ተማሪዎች እኮ እየሄዱ በየዩኒቨርሲቲው ገብተው ትምህርት እየተማሩ የጀመሩም አሉ። አሁን ደግሞ አቀባበል እየተደረገላቸው ያሉ ተማሪዎችም ደግሞ አሉ። ስለዚህ ይህንን ነው የሚመስል። ነገር ላስታውስ፣ እኔ ካነጋገርኳቸው ሰዎች አንዱ ሴት ተማሪ ተናገረች። ምን መሰለሽ? ለአንድ ሁለት ቀን በባስ በሰላም መሄድ የማይቻልበት ቦታ ለሶስት አራት አመት ሲድ ማለት ሪስክ ነው እያለች ያለሽ አሁን ምንድን ነው ሰው ስጋት አሁን ቀደም ብሎ በተለይ በሁለት ሺህ አስር ላይ የነበረው ነባራዊ እውነታ አሁን የሰዎቹ የሰውዋል ስጋት ያመለክታል ትክክል ነው ግን ያ ለሁለት ሺህ አስር አመተ ምህረት መስፈርት ስራዎች ደግሞ አሁን ለሁለት ሺህ አስራ አንድ ጥንቃቄ እንድናደርግበት ጥሩ ለሰው ሆነው ያለፉ አመታት ናቸው ስለዚህ ህዝቡን በማስተባበር ህብረተሰቡ የከፍተኛ ትምህርት ተቋማት ተማሪዎችን ለመቀበል ከወትሮ በተለየ መልኩ በተለየ መልኩ ሰፊ የሆነ ዝግጅት አድርገው አካባቢ እያደረጉላቸው ያለ ግን፣ በእናንተ በኩል አሁን ሰላማዊ ነው፣ ምንም ችግር የለም፣ ሄዶ መማር ይችላሉ እያልን ነው ነው? አዎ መማር ይችላሉ እያልን ነው ያለ። ምክንያቱም አሁን እየተደረገ ያለው ነገር የነበረን ዝግጅት ራሱ የሚያመላክተው ሰላማዊ የሆነ የመማር ማስተማር ሂደቱ በጣም እንዲቀጥል ሊያደርግ የሚችል እንደሆነም በመንግስት ደረጃም እየተረጋገጠ ስላለ ማለት ነው። አመሰግናለሁ። ባለፈው እሁድ የተካሄደው ሰልፍ በመቶዎች የሚቆጠሩ የተሳተፉበት በሰላም የተጠናቀቀ ሰላማዊ ሰልፍ ነበር። አለም ፍሳ ከመቀለ